ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። አስቀድመን ወደ ባህር ዳር እናቀናለን። በዚያ የማይተዋወቁ ሰዎች እንዲህ በዓመት በዓል ዋዜማና በዓመት በዓል ሰሞን በፍጥነት ወዳጅነት መስርተው የቅርጫ ማህበር የሚገቡበት ልዩ ገበያ ይገኛል። ገበያውን በተመለከተ አስቴር መስጋናው ቀጣዩን ዘገባ አሰናድታለች። ይህ ባህር ዳር ከተማ የሚገኘው ሰባት አሚት የሚባለው የእንስሳት ገበያ ነው። ቦታው መገበያያ ብቻ አይደለም። ከመሸጥና ከመግዛት ባለፈ ፍቅር፣ መተማመን እና መከባበር ጎልቶ የሚታይበት ነው። የዚህን ገበያ የአንድ ቀን ውሎ ልናስቃኛችሁ ወደድ አቶ አእምሮ ወርቄ ገበያ መሃል ቆመው ቅርጫ የሚካፈላቸውን ሰው ይጠብቃሉ። ሰዎች እየመጡ ይጠይቃሉ። ከነዚህ ውስጥ ወይዘሮ ገበያንሻለም አንዷ ናቸው። ከነአቶ አእምሮ ጋር ቅርጫ ለመካፈል ተስማምተው ገንዘባቸውን ከፈሉ። ልብ በሉ እነዚህ ሰዎች አንድ ከተማ ቢኖሩም ዛሬ ነው ገበያ ያስተዋወቃቸው። ልክ እንደ ወይዘሮ ገበያንሽ ሁሉ ገንዘባቸውን ይዘው ወደ ገበያ የወጡ የማይተዋወቁ ሰዎች ተዋውቀው ገንዘባቸውን ለተመረጡ ሰዎች እየሰጡ አገኘ ናቸው። እዚህ ገበያ ቅርጫ የሚገባ ሰው የበሬ ስጋ ፈልጎ የመጣ በሬ ለመግዛት ከተሰበሰቡ ሰዎች ጋር ይቀላቀላል። አይ የላም ስጋ ነው የሚፈልግ ካለም ቪዲዮዎቹን ይፈልጋል ኪሱንም በዛው ይወስናል ማለት ነው። አንደኛው ላም ሲል ሌላኛው በሬ ይችላል። መጀመሪያ ኛ ብስ ከማዋጣታችን ፍላጎታችን ተጠያይቀን ነው። በምርጫቸው የተሰባሰቡ ሰዎች ብር ካዋጡ በኋላ ከብት ለመግዛት ወደ ከብት ገበያው የሚሄዱት የተመረጡ ወንዶች ብቻ ሲሆኑ ሴቶችና አቅመ ደካሞች እዚሁ ይቀራሉ። እነ ወይዘሮ ገበያነሽም ስልክ ከተቀያየሩ በኋላ እዚሁ እየጠበቁ ነው። እኛ ግን የካሜራችንን እይታ በሌሎች ላይ ያሳረ ተረፈን ገንዘባቸውን ሰጥተው የሚጠብቁ ሴቶችን አገኘን። ከነዚህ ውስጥ ወይዘሮ ፍቅር ተጀንበር አንዷ ናት። ለመጀመሪያ ጊዜ ነው የመጣሁት። እዚህ ሰባታዊት ቄራ ስጋ ፈልገን ከጓደኛ ጋር ለመጀመሪያ ጊዜ ማየትን ፈልጌ እንዲሁም ስጋ ለመግዛት ነው የመጣሁት። ማለት አብሮ መብላቱ አብሮ የሆነ ነገር ተካፍሎ እንዳጥኑ ሰው ገዝቶ መብላቱ ጥሩ መልካም ነገሩን ተረድቻለሁ። ደስ የሚል ስሜት ይፈጥራል። በመሰረቱ ይሄ እዚህ አካባቢ ላይ ያለውን ነገር ግሪን ላይት ያሳያል። በቃ ከብቶቹ ማየቱ በራሱ በጣም በርካታ ቁጥር ያላቸው እንስሳቶች አሉ። እነዚህን ማየቱ ሰው በጋራ እንዳቅሙ ገዝተው በጋራ መከፋፈሉ ይሄ ጥሩ ነገሩ ነው። ከንጽ ነው ባሻገር መተማመኑስ መተማመኑ ደስ የሚል ነገር ነው። እኔም አሁን ምንድና ያደረኩት አስር አምስት ስድስቱነን የሆነ ብር አዋጡ ተባል፣ አዋጠን ሰጠን። ገዝተው እንግዲህ መርጠው አርደው የሚደርሰን ድርሻ እስኪሰጡኝ እየጠበኩ ነው። አምኜ ነው በቃ የሚሰጡኝ ተቀብዬ ለመሄድ አለፍ ስንልም ቅርጫ የሚካፈሉ ሰዎችን አገኘን፣ አስተያየታቸውንም ጠየቅን። በቃ እንግዲህ እዚህ አካባቢ ጥሩ ባህል ምንድን ነው፣ ገበያ ዳር ይመጣል፣ ሰው ይገናኛል፣ ይሰበሰባል። ገንዘብ በዚህን ያህል ልንገዛ እንችላለን የሚል ግምት ያወጣል፣ ገበያ ይገባል፣ ይገዛል ያርዳል፣ ይከፋፈላል እና በጣም ቆንጆ ሀል ነው። ሰዎቹን ያውቋቸዋል። ማን ተ ምን ተዋወቅን በአጋጣሚ ልንገናኝ እችላለን። እንደው የሚገርምሽኛ ከአርባ ዓመት በላይ ነው እዚህ የተቀመጡት፣ ከአርባ ዓመት በላይ እሺ። እዚ ገር እናላቸው አንተዋወቅም። በየቀበሌ ሆነ ያለ እዚህ እንተዋወቃለን። እዚህ እንደራጃለን። ተደራጅተን አሁን ቅድም እንደተባለው ለአንዱ ሰው ትልቅ ሰው ነው ለምንለው ሰው ሰጠዋል። ይሄዳሉ። የተወሰኑ ሰዎች ይገዛሉ፣ የተወሰኑ ይቀመጣሉ። ቁጭ ብለን እንመጣለን፣ ይከፋፍላል እና ባህር ዳር ልዩ የሚያደርገው ባድርጊ ከየትኛውም ቀበሌ መጥተው ተገናኝተው አንድ ላይ ስጋ ተቀራምተው ወደ ቤታቸው መሄድ መቻል እምነት በእያንዳንዱ ሰው መጣ። እዚህ የመጣው ሰው ስጋ ሊገዛ የመጣ ሰው ያጭበረብረኛል ረብ ይወስደኛል? ገንዘብ ይወስደኛል የምትይው ነገር የለም። ከእንስሳት ገበያው ፊት ለፊት በጣም ሰፊ ግቢ ያለው ትልቅ ህንጻ ተመለከተ። የአካባቢው ከብት አራጆች እንደነገሩን የባህር ዳር ከተማ አስተዳደር አስገንብቶ ግን ደግሞ ዘግቶ ያስቀመጠው ዘመናዊ ቄራ ነው አሉ። አንድ መቶ ሃምሳ አባላት ያሉት እድገት በጋራ የእንስሳት ትርድ አገልግሎት ህብረት ስራ ማህበር ጸሐፊ ተስፋዬ መልካሙ ያለውን ችግር እንዲህ አካፈለን። እንደምታዩው ጨራ አገልግሎት እንሰጣቸዋለን፣ ቦታ እንሰጣቸዋለን አሉ። ቦታ አልተሰጠንም። ይኸው እያየሽ ነው የሚታረድበት ለተጠቃሚውም አሁን የሚመገበው ስጋ ነው የጠበቀና ጤንነቱ የተጠበቀ አይደለም። ስለዚህ የምንድን ነው የከተማ አስተዳደሩ የሚሆን ይባላል የምን እንደሆነ ችግሩን አላወቅነውም። እኛ ምክንያቱም ቄራለ የተዘጋጀ ይባላል። እዚያ ውጪ ደግሞ ተደራጃቸው ቦታ ይሰጣቸዋል ይሰጣቸዋል። ጤንነቱ የተጠበቀ ስጋ ለህብረተሰቡ ታቀርባላችሁ ተባልን፣ የተገበርልን የለም። እዚያ ፊት ለፊት ላይ እዚህ አካባቢ ላይ በቅርብ ርቀት ላይ የባህር ዳር ከተማ ቄራ እየሰራው ቤት አለ። ነገር ግን ስራ ላይ አልዋለም። እንዲሁም ደግሞ ከተማ አስተዳደሩ ያደራጃቸው ህጋዊ የሆኑ አራጆች አሉ። እነዚህ አራጆች ከፍተኛ የሆነ ቅሬታ አላቸው። ተደራጅተዋል። ነገር ግን ምቹ የሆነ የማረጃ ስፍራው ስራ ላይ መዋል ስላልቻለ በጣም እየተቸገሩ እንደሆነ አስተያየት እየሰጡ ነበረ። ስለዚህ የባህር ዳር ከተማ አስተዳደር ይህንን አፋጣኝ ምላሽ መስጠት አለበት ብዬ አስተያየት መስጠት ፈልጋለሁ። ስርቆት የማይታሰብበት መተማመን የነገሰበት ሰባት አመት የእንስሳት ገበያን ዙረን ተዘዋዙረን ከጨረስን በኋላ ቀድሞ ቀጠሮ አስይዘናቸው የነበሩ ሰዎች ጋር ሄድን። አርደው ቅርጫ ሲከፋፈሉ ደረስን።

ይሄ ለአንድነት ትልቅ አስተዋጽኦ አለው። እንደ ካልቸር ዲቨሎፕ መደረግ ያለ ብዬ ነው የማስበው። በእኔ ቱም ህዝብ የነበሩ አንድነት የሚሰሩ ስራዎች የገበያም ሆነ በአጠቃላይ በማህበረሰቡ ዘንድ ይሄ ነገር የለም እየጠፋ እየጠፋ የመጣ ትልቅ አስተዋጽኦ ነው ይሄ። ስለዚህ ለአንድነት ምንም ምንም ከዚህ በፊት የነበረው በአካባቢ እንነጋገራለን። አምስት አራት ሁነን ስድስት ሁነን ሰፈር ላይ እናድርግ ነበር አሁን ደግሞ ከዚያው ባለው ነገር ምክንያቱም እዚያ ላይ ሰፈር ላይ ወስደን የምናደርገው አንደኛው አክም አይኖረው ይችላል። ሌላው የማረጃው ቦታ በራሱ በሽራ ነው ማረጃ ከዚህ የተዘጋጀ ስላለ ወስዶ ሌላ ቦታ ከባር ከዚህ ቦታ ላይ ማረዱ የተሻለ ነው። እነዚህ ገበያው ያስተዋወቃቸው ሰዎች ትውውቃቸውን የሚያዳብሩበት ስነ ስርዓትም እንዳላቸው ተነገረን። ያም ምላስ ሰንበር መትረው በሚጥሚጥ ጣጥቅ ሰው የሚጎራረሱበት የባህር ዳር ከተማ አስተዳደር ዘግቶ ያስቀመጠው ዘመናዊ ቄራ አገልግሎት መቼ ሊሰጥ ነው በማለት የባህር ዳር ከተማ ከንቲባ ጽፈት ቤት ኃላፊን አቶ ፍትሀ ንግስት በዛብህን ጠየቅናቸው። በከተማ አስተዳደሩ ከዘመናዊ ቄራ በተጨማሪ የተገነቡት የቄራዎች ላይ አንደኛ አሁን የእርድ ማረጃ ወይም የከብት ማንጠልጠያ ኤሌክትሮሜካኒካል ማሽን የለውም። ማኑዋል ነው። ይህንን አሁን አንድ ግብረሰናይ ድርጅት ጋር በመነጋገር ልጆቹ ወደ ማህበር በጥቃቅና አነስተኛን የተደራጁት ወደ ማህበር ተቀይረው ካለውንትን እኔ በዚህ በኢንቫይሮመንታል ወይም ደግሞ በአካባቢ ጽዳትና ልማት ላይ የምሰራ ስለሆነ አግዛለሁ ያለ ድርጅት አለ አሁን ቀርቦ እሱነን እኔ መሰረተ ልማቱን ላሟላው የእርዳ አገልግሎቱ የተሻለ ሆኖ የሚፈጸምበት ሁኔታ ይመቻች የሚል አነጋግሮናል። እኛም እየተነጋገርንበትና በቀጥታ ተረክቦ መሰረተ ልማቱን በተለይ ለዘመናት አብሮ የኖረ ፍቅር፣ መተሳሰብ፣ መተማመን ያየንበት የባህር ዳሩ ሰባታሚት የእንስሳት ገበያ ከትላንቱ የዘለቀ ባህልና ማህበረሰብ አኗኗር ዘይቤ ያየንበት መስታወታችን ነው። ለአሜሪካ ድምጽ አስቴር ምስጋናው ነው፣ ባህር ዳር። ምስጋናው ምስጋናውን አመሰግናለሁ። ስሜትን ጠንቅቆ የማወቅ የመግራትና የሌሎችንም በቅጡ የመረዳት በወገ ማስተናገድ ክህሎት ኢሞሽናል ኢንቴሊጀንስ በሚለው የእንግሊዝኛ መጠሪያው ይታወቃል። ይህን ክህሎት ማዳበር ከሰዎች ጋር በሚኖረን ተግባቦት፣ በስራ ቦታና በቤተሰባዊ ህይወት ብሎም በሌሎች ማህበራዊ ግንኙነቶች ጭምር ለስኬት እንድንበቃ የሚያግዘን መሆኑ በባለሙያዎች ይታመናል። የክህሎቱን ፋይዳና የጠቀሜታ የሚያስረዱን ባለሙያ ጋብዘናል። ባለሙያው ዶክተር ሳሙኤል ወልዴ ናቸው። ዶክተር ሳሙኤል በግራንድ ካንየን ዩኒቨርሲቲ የሕክምና መምህርና ደራሲም ናቸው። አሉላ ከበደን ያነጋገራቸው አንድ ሰው በትክክል የሚያየው ወይም በውል ለይተው ማየት የሚችለው በልቡ ነው። አስፈላጊ ወይም ወሳኝ ነገሮች ከወትረው እይታ የተሰወሩ ናቸው ሲል ጻፈ ፈረንሳዊው ደራሲ፣ ገጣሚና ጋዜጠኛ በሌሎች ሥራዎችም ይታወቃል አንቷን ደሳንት ኤግዚፔሪ። አንዳንድ ነገሮች ከአእምሯችን የላቀ የማሰብ ችሎታ በላይ ለልባችን፣ ለጥልቁ ስሜታችን ቅርብ ናቸው እንደማለት። ዶክተር ሳሙኤል ወደ እርሶ ልምጣል። ለዛሬው ሐኪሙን ይጠየቁ ፕሮግራማችን ትኩረት መንደርደሪያ ያልኩትን ነበር ያስቀደምኩት። በእንግሊዝኛው አጠራር ኢሞሽናል ኢንቴልጀንስ በአጽሮቱ ኢኪው በሚል መጠሪያ የሚታወቀው የስሜት ልህቀት ወይም ስሜትን በቅጡ በማወቅ እና በመግራት የመጠበብ ክህሎትና በአእምሯችን ጤና ላይ ያለውን አንድምታ ነው የሚመለከተው። ምንነቱን ከማወቅ ብንነሳ ለመሆኑ ይሄ ብዙ የተነገረለት ነገር ግን አሁንም በአመዛኙ የማይታወቅ ኢሞሽናል ኢንቴሊጀንስ ምንድን ነው? መጽሐፍ የወጣ የወጣው በአስራ ዘጠኝ ዘጠና አምስት አውሮፓን አቆጣጠር ዳንኤል ጎልማን የሚጋር በጊዜ የሃርቨርድ ፕሮፌሰር የነበረው ሰው ኢሞሽናል ኢንቴሊጀንስ የሚለውን መጽሐፍ ጽፎ አስነበበ። ከዛ ጥያቄ፣ ውይይቱ፣ ፍለጋው፣ ሙከራው የበዛ መጣ እና በዋናነት ይህ ኢሞሽናል ኢንተሊጀንስ የሚነካካው የአንድ ሰው የስሜት አካፈታ የሚገለጥባቸው መንገዶች የምናገሩ ይቀላል ምን እንደሆነ እና አራት አቅጣጫዎችን ያካለለ ነው። ራስን የመግዛት ችሎታ፣ ራስን የማወቅ ችሎታ እንደዚህም ደግሞ በማህበረሰባዊ አግባቦች ላይ ከፍተኛ ተጽዕኖ የማምጣት ችሎታ በግንኙነት ወቅት ላይ የሚገለጽ ጥበብና ውቀት ነው። ራስን ማወቅ ምንድን ነው? ራስን መግዛት ምንድን ነው? የሚለው ስናል ስሜት ግጥሃዊነትም የሚገሩ ሰዎች ከውስጥ የሚወጣውን ግለጽ መግራት የሚችሉ ሰዎች በዚህ በስሜት ምህቀት ውስጥ ከፊተኛ ቦታ ያገኙ ሰዎች ናቸው። ይሄ በጣም አስፈላጊ ነው። ብዙ ጊዜ የስሜት መነሳሳት ብዙ የሚያዘው ከቁጣም ጋር ከንዴትም ጋር፣ አንዳንዴም ከደስታ ውስጥ የሚፈልቁ ሰዎችን ወደ ግብታዊነት የሚከቱ ስሜቶችን የሚገዙ ሰዎች እነዛ ሰዎች አዋቂዎች ናቸው። እንደገና ራስን በማወቅ ነው የኢሞሽናል ኢንተልጀንስ ውስጥ የሚተላለፉ ወራጩ የሚፍለቀልቁ ማንነቶችን ጉልበታማነትንም ሊሆን ይችላል፣ ወይም የራስን ጉድለት የማወቅ ይሄ ብራይንድ ስፋት የሚባለው ነገር ሁላችንም አለን እና ያ የኔ ጉድለት ምንድን ነው? ይህን ጉድለት ግን ደግሞ በሌላው ጉልበት መሸፈን መፈልግበት አቅጣጫ የትኛው ብሎ ሙላታቸውን፣ ጉድለታቸውን የሚያውቁ ሰዎች የስሜት ርቀት ወይም በስሜታቸው ላይ የተጠበሩ ሰዎች ናቸው። እንደዚህም ደግሞ የሶሻል ወርነስ የማህበረሰባዊ እውቀታቸው፣ የሌሎችን ስሜት የመካፈል አቅማቸው፣ ሌሎችን የማንበብና የመረዳት ችሎታቸው እነዚህን ሰዎች በስሜት ጉዳይ ላይ የተራቀቁ ወይም የተጠበሩ ተግባቦት ኤሪያ ላይ በማህበረሰባዊ ተራክቦች ላይ እነዚህም በግንኙነቶች ከፍተኛ ቦታ ያላቸው ተደርጎ እንዲወሰዱ ያደርጋቸው ሌሎችን ተቀብለው የነሱ ሰጠው በተዋጣ ሀሳብ የተለቀና የገነነ ነገር መገንባት የሚችሉ እና የሚያስችሉ ሰዎች የሚገለጡባቸው ነው። መልካም። ዶክተር ሳሙኤል ለመሆኑ ይህ የስሜት ልህቀት ስሜትን በእጅጎ የመቆጣጠርና ራስን የመግዛት ክህሎት ከአእምሮ ጤና ጋር እንደምን ተገናኘ? እንዴትስ ነው መጓደሉ ፈተና መኖሩ ደግሞ ለአእምሮ ጤና ትሩፋት የመሆኑ ምስጢር? በመጀመሪያ ሁላችንም እንደ ሰዎች በስሜታችን ልንጠነቅ እንደምንችል ማወቅ አለበት። በተለይም ይህንን ነገር የሚያካፍለው የአንጎናችን ክፍል ኔግና የሚባለው ስሜትን በሚመለከት ፍርሀትን፣ ድንጋጤ፣ አደጋን የሚመለከቱ እና በዛ ዙ የሚያጠመጠሙ ስሜቶችን እንደ ወፍጮ የሚያጣራው ትንሽ ኦቶኖ የምታክለው የአንጎላችን ክፍል ብዙ ጊዜ አደገኛ ሁኔታ በሆነም በሚመስል ሁኔታ ውስጥ ሌላውን የአንጎላችን ክፍል በታሉ የፊት ለፊቱ ፎንቶሎግን የሚያመዛዝነው በቆይታ ነገሮች ለማድረግ እራስን በመንከር ጊዜ በመጠየቅ በጥበብና በጥንቃቄ ውሳኔ እንድንሰጥ የሚያደርገን የአእምሮ ክፍል ኦቨራይድ በማድረግ በማለት ስሜታዊና ግብታዊነትን ወደ መሸሽና ወደ መሮጥ አይነት ሁኔታ ውስጥ እንድንገባ እንደሚያደርገን ስትረስ ባለበት ሁኔታ ድንጋጤ አደጋ ባለበት ሰዎች ስሜት ተጠልፈው የማይሆን ነገር ለማድረግና ለማለት እንደምንችል ይሄ ማንነት ዝንባሬ እንዳለ ኢሞሽናል ኢንተሊጀንስን ከአምሮጤና ምስላ ያለው ሌላው፣ ግን ብዙ ጊዜ በስሜት ለእቀት የተካሉ ሰዎች ራሳቸውን ስለሚያውቁ ስሜታቸውን ቀድሞ ስለሚያውቁ ስለሚገነዘቡ እነዛን ነገሮች በፍጥነት ለማስታገስ እና ምላሽ ለመስጠት ይችላሉ። ስሜቶቻችን በዛ ቅጽበት ምን እንደሚያስፈልገን የሚነግሩን መልክተኞች ናቸው። ብዙ ጊዜ የሚመጣን የሚሰማን ስሜት ረጠን ወይም ልብ ብለን አለመያዝ ወደ አደጋ ውስጥ ነው የሚከጠው እና እንደዚህ ሁሉም ስሜት መጥፎ ማለት ባይቻልም ስሜቶቻችንን በጊዜው ምን እንደሚያስፈልገን ዋናው ነገር እንደሆነ ይነቅሩናል። ከሰማ ናቸው አልሰማ ናቸው ግን፣ ከዛ ስሜት ተነስቶ ወደ ቁርጣውስ መግባት ይቻላል። ማይገባ ነገር ውስጥ መግባት ይቻላል። እና ከዚህ የተነሳ ድግግሞሽ በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። እኔ ለሰዎች አደጋ ከሆንኩኝ፣ ቁጠኛ ከሆንኩኝ፣ እንደዚሁም በማህበረሰባዊ ኑሮ ላይ የሚጨነሳውን ብቀነስ ከሆንኩኝ ሰዎች ያገለሉኛል። ከመገለል እየተነሳ ወደ ውስጥ ማድረግ ይጀምራሉ ማለት ነው። ራስ መሰብሰብ ይጀምራሉ። ይሄ ደግሞ ዝም ብሎ የሚቀር አይደለም። ያንን ራስ መተማመን እያላሸጠው ይሄዳል። ራስ የንጠይቅ እንደአዘም እንደ ተክዝ ያረጋል። ከዛም እየጨመረ ሲሄድ ያ ወደ ድባቴ፣ ወደ ጭንቀት ውስጥ ይከታል። እንደዚህ እየተቀጣጠለ ለማልገስ ሲባል ወደ አንተ ገባ የሱስ መተመር ውስጥ ይከታል። ሰንሰለቱ እየተቀጣጠለ ህይወትንም ጥያቄ ውስጥ የሚከት ነገር ውስጥ እስከ መግባት ይኬዳል ማለት ነው። የሚያመጣው ውድቀት ከፍተኛ ነው እና በአምሮ ጤናም ላይ የሚያስከትለው ጠባሳ እና እንደዚሁም ደግሞ አደጋ ከፍተ የሚሰጠው ቦታ ይሆናል ማለት ነው። ዶክተር ሳሙኤል ወልዴ የነርቭና የህክምና ስነ ልቦና አዋቂ እንዲሁም የህክምና መምህርና ደራሲ፣ በእንግሊዝኛው አጠራር ኢሞሽናል ኢንቴልጀንስ በመባል የሚታወቀው በስሜት ጉዳይ የመጠበብ ራስን የመግራት ክህሎት ወይም የስሜት ልህቀት በተለይ በአእምሮ ጤና ላይ ያለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አልላ

የሰማችኋቸው ወይዘሮ ነፃነት አለማይሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለ መሆናቸው የሚነገርላቸው አቶ አጎናፍር ሽፈራው ባለቤት ናቸው። የአቶ አጎናፍርን ኪናዊና ማኅበራዊ አበርክቶት በምሽቱ እንቀኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋውቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ የተሰማ ተምትሜ ያለፉት አስራ አምስት ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ የተሰማ በኢትዮጵያና በተለያዩ ሀገሮች ተዘዝሮ ስራዎቹን ያቀረበ ሲሆን በዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሰዓሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች፣ በመቀጠል ይቀርባል። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፈቃደኛ ስለሆንክልኝ፣ እንዲሁም በአጭሩ ደግሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅል። እሺ፣ በጣም አመሰግናችኋለሁ እንግዳቸው አድርጋችሁ ስለጋበዛችሁኝ። ሰሜ ተሰማ ተምትን ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር እና የአራት ልጆች አባት። ልዩ ሙያ ስል ከአዲስ አበባ ስነ ጥበብ ውጤት በስል ተመረኩ። ላለፉት አስራ ስምንት ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው። እሺ እስቲ የት የት ስራዎችን አሳይተሃል? ህሳን ጀምር አሁን እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬ ዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ እየአመቱ የሚዘጋጅ የተለያየ ዓለም አቀፍ ስሌክቲቪሽኖች አለው እዛ ላይ በብራንድ አምባሳደርነት እንደሁም በድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና አልሞስት ከተመረኩኝ ሀያ ዓመታት ብላ አልፎተኛል። በዚህ ዓመታት ውስጥ በርካታ አገራት በማሳየት አቅም ችሎን እያረኩን። ያለው ወደ ስዕል ስራ እንዴት ገባ? ስዕል ጥሬ ነው የሚለውን ነገር እንዴት ነው ያወቅከው? እንግዲህ ሳሊ ደግሞ ያው ወይ ጥበብ ዘርፎች ላይ በሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫረን ከዛ ቀበመጠ የትክሲያን ውስጥ በሰንበት ትምርታ በአሳላ ስንበት ሁነት ውስጥ አባባል ስሎች እየሳለን እያለን ያው ከፍተኛ ሃይስኩል በጨረስን በኋላ አዲስ አዲስ ነጥብ አዲሱ አይነት ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው እና ያው መነሻው ተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመ አድርጎ ነው ወደ ኮሌጅ ደረጃ እስፔሻል አድርጌው አሁን ደግሞ ከሚሰራ ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን በመስራት ነው ይገኛል ማለት ነው። እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ በዛ ላይ በሰ- ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ሰዎች ያመጣጠንካቸው ይህ አንድ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ ሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባው እና ለአምስት አመታት አገልግየዋለሁ። ከሰባ አመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ ስነ ጥበብና ዲዛይን ትምህርት ቤት ነው የሚቀጥረ የነበረው ለሰባ አመት እስካሁን ድረስ በፖሊሲ ደረጃ ማለት ነው እና በፈረንጆች ሁለት ሺ ሶስት ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት አመታት አገለገለኝ እና ያው ከቀጠልም ሁለት ሺ ስምንት ደግሞ چی 23 تا ታታ ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሰል አንደኛ እግዚአብሔር ፈቃድ በመከተል እጅግ ማክብራት የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራ ጎን ስል እንደመዝናኛ ነው። በቃ ልክ አንድ ሰው ምን የሚስራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ የረፍት ሰዓት አለ። እነ ስራዎች የሚሰራው ሰዓቶችን በአግባቡ በመጠቀም የቤተሰብ ሰዓት አለ። የራስ ሰዓት አለ። እነ ያው የአእምሮ ነጻነት ሲኖ ነገር አለ ባለቤት ነዘር ማለት ይችላል። ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነህ አይቻሉም፣ እና በካታር የስዕል ስልጠና ትሰጣለህ እንዴ? ካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው። እና አራቱም ልጆች ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት፣ ለምሳሌ ከሰራናቸው ፕሮጀክቶች አሉ፣ በኢትዮጵያ ቡና መጣት ላይ፣ በህዳሴው ግድብ ላይ፣ ስለ አደዋ ያንን ወርክሾፕ በመስጠት የሚጻናጠ ከሀገራቸው ርቀት ቢሆኑ ግን እንደ ሰዓሊ እንደ ኢትዮጵያዊ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ ለ በምጓል ባቸው ሀገራት በተለይ በትልሆ ስለ ማንነታቸው መሰል ነገሮች በመስራት ገኘ በመሆኑም እዚህም ካተር በሚገኝ ኢንተርናሽናል ስኩል የካተር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያ ኤምበሲ ገባ መሆን ኢትዮጵያውያን ይማሩበታል። ስለዚህ ለኝ ህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችም የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ ወይም አሳሳያሉ ማለት ነው። አንድ በጣም ያየሁት ነገር ቡናን ትጠቀማለ ስዕሎች ላይ እንዲሁም ደግሞ ከነሀስ የተሰራ ትልቅ የቡና ስታችሁም አለ ነገር ነገር እነዚህ ከቡና ጋር የተያዘው ነገር ምንድን ነው የት ደርሷል ቡና እንግዲህ ው ኛ ኢትዮጵያ በኛ እንግዲህ የኢትዮጵያ ውስጥ የሰሮ መዛ ባገኛ ተብለ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ የማስታወቅ ሀላፊነት አለ ቡና ብቻ የማይጠጣ ሰው የለም በጣም ሀገር ስንትራብል ስናደርግ እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች እና ግን ዛሬ ሁለት ሺ ሀያ ሶስት ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታለች ለስድስት ወራት ክፍቶ ነው ከኤክስፖ በፊት ግን አለም አቀፍ ኤግዚቢሽን ከናወን ነበረ እና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበር የኤክስፖ ፓርት ነበረ እና ምን ከግብርና ጋር እንደምላ አያያዘው ስል ትዚች ላይ በውስጤ ሁሉም የሚያስቆጨኝ ነገር አለ። እኛ የቡናው ባለቤት ሆነ በርካታች ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን ብል ትልቅ የኔን ቁመት ሊያክል የሚችል የቡና እስከ እስከልብች በውቃ አቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው የሀገሬው መንግስት ደግሞ በሚያስገርምች መልኩ ይሄንን ከካርድ ቦርድ ነው የሰራት ትልቅ ቡና ነው በነሀስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስለል መቼ ነው ይሄ ቃል የተገባል የትኛው አደባባይ ላይ ነው ሲሆናል የተባለው? አሁን ቃል የተገባልኝ አሁን ኖቨምበር ሀያ አምስት እስከ ሰላሳ በነበረ ትልቅ ዓለም አቀፍ ስለ ኤግዚቢሽን ላይ ቀርቦ ነበር ይህ ስል ከዛ በኋላ የኢትዮጵያ ፓቪሊዮን አለ በርካታ ሀገሮች ነው እያከናወን ያሉት ይህ ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና የአንድ ፓቪሊዮን የትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያሉ በአሁኑ ሰዓት ፓቪሊዮን ላይ እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ እንደተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ። አይነት ሰአሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘህን የቱ ጋር ታስቀምጠዋለህ? አሁን ያሁን ይህ ከኔ ስራ ዝም ብዬ ካታጎራ ስታደርገውን ያው ራሴው በራሴው ስሜት የእኔ ስራ ያተኮሩ ዲፕሎማሲ ላይ ይመስለኛል በካርታ ሀገራት እንዲሁም ደግሞ ግለሰቦች ወይም ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እ የተደረጉ ድርጊቶችን ወደ ስዕል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስዕል የመቀየር ስሜቶች ላይ አለና ሞሮ መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም እንግዲህ ከዋና ቋሚ ስራ ጎን ለጎን ነው። ግን ቋሚ ስራ በአጋጣሚ ለስል ነው መቆጥረ በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተው ከዚህ ጋር አያያቸው በመስራት ያገኛሉ ማለት ነው። እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለ ህልምህ ምንድን ነው? ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል እግዚአብሔር የሰጠኝን ጥበብ ለበጎ ዓላማ በቃ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስኔትሽ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትን በምንሄባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታች የሚያደርግ ነው እና ይህን እንግዲህ ሁላችንም ሀላችነት አለ ሀገራችን ፕሮሞት የማድረግ እየተሰማኝ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም አገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበቡ የተጀመረውን ጉዞ ያ ነው ህልሜ። ህልሜና ሀሳብ ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና ስ ስለሱ ጥቂት በለኝ። እዚህ ምንድን ነው ዚ ካታር ውስጥ በምኖርበት እንግዲህ ለአስራ ስድስት ዓመታት ውብ የሆነ አስራ ስድስት ዓመታት ምኛ ኖርክ ያለሁትን ያም ውብ ስልሽ እንግዲህ ከሀገር ተርቁ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ እስካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቸው ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንጠርጠሪያን ያለሁት። እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ ማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስተመረክት አይቻለው እና ይሄ ከምን የመነጨ ነው? ሳደርግ ነበር። ይህ እንግዲህም ቆል ልጅ እያለው ከሀያ አመታት በፊት የነበረ ልምድ ነው እና በዜና ታሱ መከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካን እና ኢትዮጵያ አመተኛ አመት መከበሩ በዜና አውተር ላይ ሰማሁት። አሁን በርካታ አሜሪካዊ ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻችን ቤተሰቦቻችን ይረዳሉ። አደሴም ታይም በዛ ወቅት ኤች አይቪ በሽታ በጣም በከፍታ ሁኔታ እየተሰራፋ በነበርበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምተው በቀጥታም በተዘዋሪም በአንድ በአል ዳአነት ይሰማኛል። ጠዋት ደውዬ አድናቆት ይንገልጽላቸዋል። ቀጠሮ አስይዛል። ከተቀበሉኝ በኋላም አንድ ትልቅ ባለስልጣን ነው የሚቀበሉኝ። ሀሳቡ ይገረሙትል ይዘንቀበታል። እኔ ደግሞ ግለሰብ የሆንኩ ኢትዮጵያዊ ግን እዚህ ለሁለቱ አገሮች ጉዳይ ደግሞ

ከተያዥ ሆኖን ሀሳብ ወደ ስል በመቀየር ማለት ነው። ሀሳቡ ወደ ስል በመቀየር እዚህም ያው ቀጥሏል። የጉዳይ ነው። እሺ፣ አሊ ተሰማ ከአሜሪካ ድምፅ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ደስትልኝ አመሰግናለሁ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታም ስዩም በመስተንግደው፣ ኤልያስ አስማሪያ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።